የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ የአስቸኳይ ጊዜ የምግብ እርዳታ ፈላጊዎች ቁጥር ከሰባት ነጥብ ስምንት ሚሊዮን ሊበልጥ እንደሚችል ተገለጸ። የተረጂዎች ቁጥር በትክክል የጨመረው በስንት እንደሆነ ይፋ የሚደረገው በአንድ ወር ተኩል ጊዜ ውስጥ ነው። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ኦቻ የአዲስ አበባ ጽሕፈት ቤት ቃል አቀባይ ቾይስ ኦኮሮ ናቸው። ዝርዝሩን በአብይ ርዕስ እናቀርባለን። የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን በኢትዮጵያ የተከሰተውን ድርቅ ወደ ረሃብ ሳይቀየር መቋቋም መቻሉንም እየገለጸ ነው። ሙሉ ዘገባው በዜና መጽሔት የትንታኔ ክፍለ ጊዜ ይቀርባል። ሌላ የትንታኔ ርዕስ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት አራት ከፍተኛ የኦሮሞ ፌዴራላዊ ኮንግረስ አመራር አባላትን ጨምሮ በሃያ ሁለት ተከሳሾችና በአቃቢ ህግ መካከል ባለው ክርክር ላይ ዛሬ ሊሰጥ የነበረው ብይን እንዳልደረሰለት አስታውቋል። በዚህም ላይ ዝርዝራለን። የተባበሩት መንግስታት ድርጅት ለደቡብ ሱዳን እርዳታ 1.4 ቢሊዮን ዶላር እንደሚያስፈልገው አስታወቀ። ወደ አውሮፓ የሚጎርፈውን የአፍሪካ ስደተኛ ለማቆም አዲስ እርምጃ እንዲወሰድ ጀርመንና ጣሊያን ጠየቁ። እንዲሁም ሌሎችም ዘርዘር ያሉ የዕለቱ አብይ ዜናዎች ይኖሩናል ከአለም ዙሪያም የዕለቱን መደበኛ ቅንብሮች፣ ስፖርትና አፍሪካ ነክ ርዕሶች እንዲሁም ልዩ ዘገባ አክለን በስልክ እና በኢሜል የደረሱ አስተያየቶቻችሁ ጊዜ ከኖረ ይቀርባሉ። ከዛሬ ሰኞ ግንቦት 7 2009 ፕሮግራማችን ጋር የምሽቱ አስተናጋጆች ሰሎሞን አባተና አሉላ ከበደ ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ምስራቅ አፍሪካ ላይ በደረሰው ድርቅ ምክንያት የአስቸኳይ ጊዜ እርዳታ የሚያስፈልጋቸው ኢትዮጵያውያን ትክክለኛ ቁጥር የሚታወቀው ሰሞኑን ከሚጀመረው ግምገማ በኋላ መሆኑን የተባበሩት መንግሥታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ አስታወቀ። በያዝነው የአውሮፓ 2017 ዓመት መጀመሪያ ላይ የወጣው የሰብአዊ ድጋፍ መጠየቂያ ሰነድ በዚህ ግምገማ መሠረት እንደሚከለስ የቢሮው ቃል አቀባይ ቾይስ ኦኮሮ ለአሜሪካ ድምፅ ገልጸዋል። በሌላ በኩል ደግሞ ኢትዮጵያ ውስጥ የተከሰተው ድርቅ ረሃብ ሳያስከትል መቋቋም መቻሉን እየገለጸ ያለው ብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን በድርቁ ምክንያት አጣዳፊ እርዳታ የሚያስፈልገው ሰው ቁጥር በሦስት ወራት ጊዜ ውስጥ ከአምስት ነጥብ ስድስት ሚሊየን ወደ 7.8 ሚሊዮን ማሻቀቡንና ለዚህም 742 ሚሊዮን ዶላር ከለጋሾች እንደሚያስፈልግ አሳውቋል። የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን የሕዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ለቪኦኤ በሰጡት ቃል ረሃብ ያልተከሰተው ምግብ የሚፈልገውን ሰው መመገብ ስለቻልን ነው ብለዋል። ከኢትዮጵያ መንግሥት ጋር በትብብር የሚሰሩ ለጋሾች በበኩላቸው የተጎጂዎች ቁጥር ሊጨምር እንደሚችልና ገንዘቡ ካልተገኘ አደጋው ከፍተኛ ሊሆን እንደሚችል እየወተወቱ ይገኛሉ። በመጽሔት ዝርዝር ዘገባዎች ይዘናል። የኦሮሞ ፌዴራላዊ ኮንግረስ አራት ከፍተኛ የአመራር አባላትን ጨምሮ በሀያ ሁለት ተከሳሾችና በአቃቤ ሕግ መካከል ባለው ክርክር ላይ ዛሬ ሊሰጥ የነበረው ብይን እንዳልደረሰለት ሊሰጥ የነበረው ብይን እንዳልደረሰለት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት አስታወቀ። ችሎቱ ተለዋጭ ቀጠሮም ሰጥቷል። ቀደም ሲል ከተመሠረተባቸው የሽብር ክስ በነጻ ተሰናብተው የነበሩት የቀድሞ የአንድነት ፓርቲ አመራር አባል አቶ ዳንኤል ሸበሽና የአረና ፓርቲ ሊቀመንበር አቶ አብርሃ ደስታ እንዲቀርቡ አራተኛ ወንጀል ችሎት አዟል። የችሎቱ ትዕዛዝ የወጣው የጠቅላይ ፍርድ ቤቱ ውሳኔ መሰረት እንደሆነ ታውቋል። ዝርዝ ዘገባው በመጽሔት ይቀርባል። የተባበሩት መንግስታት ድርጅት ለደቡብ ሱዳን ስደተኞች ምግብ፣ ውሃና የጤና አገልግሎት ለማድረስ ያቀረበውን የእርዳታ ጥያቄ ከ1 ቢሊዮን 200 ሚሊዮን ዶላር ወደ 1 ቢሊዮን 400 ሚሊዮን ዶላር ከፍ አደረገ። እጅግ የመረረ ግጭትና እየተበላሸ የመጣው የሰው ሕይወት ሁኔታ ደቡብ ሱዳናውያንን ታይቶ በማይታወቅ ቁጥር ለመፈናቀልና ለስደት እየዳረገ መሆኑን የመንግስታቱ ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር ፊሊፖ ግራንዲ አስታውቀዋል። በከፍተኛ ፍጥነት እየጨመረ በመምጣቱ መጠን ከዓለም አቻ እንደሌለው በተ ነገረው መፈናቀልና ፍልሰት የደቡብ ሱዳን ስደተኞች ቁጥር ከ1 ሚሊዮን 800 ሺህ በላይ መሆኑንና ከመካከላቸውም አንድ ሚሊዮን የሚሆኑት ህጻናት መሆናቸውን ከፍተኛ ኮሚሽነሩ ተቋም ዛሬ ባወጣው መግለጫ አመልክተዋል። ደቡብ ሱዳናውያኑ እየተሰደዱ ያሉት ወደ ሁሉም ጎረቤት ሀገሮች ወደ ዩጋንዳ፣ ሱዳን፣ ኢትዮጵያ፣ ኬንያ፣ ኮንጎና ሴንትር አፍሪክ መሆኑን ኮሚሽነሩ አስታውቋል። በሀገር ውስጥም በርስ በርሱ ቁርቁስ ምክንያት አንድ ነጥብ ስምንት ሚሊዮን ደቡብ ሱዳናውያን በተጨማሪ እየተፈናቀሉ ቀዮቻቸውን እየጣሉ መሸሻቸውን የኮሚሽነሩ መግለጫ ገልጿል። አሁን ያለው የደቡብ ሱዳን ሁኔታ ሊታሰብ የማይችልና ገደል አፋፍ ላይ ያለ ሲሉ የዓለም የምግብ መርሃ ግብር ኃላፊ ዴቪድ ቢስሌ ገልጸውታል። የዓለም አቀፍ ድጋፍ ጥያቄው እንደቀጠለ ቢሆንም ሀገሪቱ ውስጥ እርዳታ ለማድረስ እየተረባረቡ ያሉት የሕፃናቱ መርጃ ዩኒሴፍ፣ የስደተኞች ጉዳዮች ተቋሙ ዩኤንኤችሲአር እና ምግብ አቅራቢው ኤፍፒ የሚፈለገው ገንዘብ በሚገባው መጠን አለመገኘቱን እያስታወቁ ናቸው። ወደ አውሮፓ የሚጎርፈውን የአፍሪካ ስደተኛ ለማቆም በኒጀርና በሊቢያ ድንበር ላይ የሚቆም ኃይል እንዲሰማራ የጀርመንና የጣሊያን የሀገር ውስጥ ጉዳዮች ሚኒስትሮች ለአውሮፓ ህብረት ጥሪ አስገቡ። ሚኒስትሮቹ ለአውሮፓ ኮሚሽን ባስገቡት ደብዳቤያቸው ፍልሰቱን ለመቆጣጠር እስካሁን የተደረገው ዓለም አቀፍ ጥረት በቂ አይደለም ነው ያሉት። ይህ የአውሮፓ ዓመት ከባተ ወዲህ ባለፈው የአራት ወራት ተኩል ጊዜ ውስጥ ብቻ ከ43 ሺህ በላይ ፍልሰተኞ በአመዛኙም ከሳሐራ በስተ ደቡብ ካሉ ሀገሮች እየጎረፈ በሊቢያ አድርጎ ወደ አውሮፓ መዝለቁን የተባበሩት መንግስታት ድርጅት አስታውቆ ቁጥሩ በመጪዎቹ የመፀውና የበጋ ወራት በእጅጉ ሊያሻቅብ እንደሚችልም ተንብየዋል። የአፍሪካ የተለያዩ አካባቢዎች ፈልሰው የሚመጡ ተጓዦች ሜዲትራንያን ባህርን ለማቋረብ በሚያደርጉት ጥረት እስካሁን ወደ 1200 ሰው በሞቱ አለፍላችሁ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ለዩናይትድ ስቴትስ ፌዴራል ምርመራ ቢሮ ኤፍቢአይ አዲስ ዳይሬክተር ለመሾም ምልመላ እየተካሄደ መሆኑ ተገልጿል። ፕሬዚደንት ዶናልድ ትራምፕ የቀድሞውን የቢሮውን ዳይሬክተር ጄምስ ኮሜን ያባረሩት ባለፈው ሳምንት ነበር። አዳነች ፍሳዬ ዝርዝሩን ይዛለች። የትራምፕ አስተዳደር አዲስ የፌዴራል መርማሪ ቢሮ ስራ አስኪያጅ ለመቅጠር እስካሁን ባለው ጊዜ ስምንት ሰዎችን አነጋግሯል። ፕሬዚደንት ትራምፕ በመጪው አርብ ለጉብኝት ወደ ውጭ ሀገራት ከመነሳታቸው በፊት ውሳኔ ላይ ሊደርሱ እንደሚችሉ ገልጸዋል። ሂደቱ የሚፋጠን ይመስለኛል። መላ ሕይወታቸው ሲጣሩ የኖሩ የታወቁና ከፍተኛ ብቃት ያላቸው ናቸው። ለምርመራው ቢሮ የሚያስፈልጉትም እንደዛ አይነት ሰዎች ናቸው ሲሉ ፕሬዚደንት ትራምፕ ለፈተና ስለቀረቡት ሰዎች ተናግረዋል። በሌላ በኩል ደግሞ ፕሬዚዳንቱ አነጋጋሪ ተግባሮች መፈጸማቸው ቀጥሏል። የቀድሞ የፌዴራል ምርመራ ቢሮ ስራ አስኪያጅ የተባረሩበትን ሁኔታ ሲነቅፉ የቆዩት የሁለቱም ፓርቲዎች ምክር ቤት አባላትን ማስቆጣታቸው አልቀረም። ስራ አስኪያጁ የተባረሩበትን ምክንያት በሚመለከት ከዋይት ሀውስ ቤተ መንግስት የተለያዩ ምክንያቶች ተሰምተዋል። ፕሬዚደንት ትራምፕ የተባረሩት ስራ አስኪያጅ ለሚዲያ እንዳይናገሩ ለማስጠንቀቅ ሲሉ ከፕሬዚደንቱ ጋር ስለተነጋገሩት ነገር አለመቀረጹን ተስፋ ቢያደርጉ ይሻላል በማለት በትዊተር ማስጠንቀቃቸው ቁጣ ካስነሱት ነገሮች አንዱ ነው። የሀገሪቱ ምክር ቤት አባላት ታዲያ ፕሬዚዳንቱ ከጄምስ ኮሚ ጋር በተነጋገሩበት ወቅት የተቀረጹ ነገሮች ካሉ እንዲያስረክቡ ጠይቀዋል። ሪፑብሊካዊ ሴነተር ሊንሴይ ግራም የዋይት ሀውስ ቤተ መንግስት የተቀረጹ ንግግሮች ካሉ ግልጽ እንዲያደርግ ጠይቀዋል። ከሰዎች ጋር የተደረጉትን ነገሮች በመቅረጽ ላይ ቀልድ የለም። የተቀረጹ ነገሮች ካሉ ለሚመለከታቸው ክፍል መቅረብ ይኖርባቸዋል ሲሉ ኤምቢሲ በተባለው ቴሌቪዥን ጣቢያ ተናግረዋል። ዲሞክራት የምክር ቤት አባል ማርክ ዋርነር ደግሞ ፕሬዚዳንቱ ከኮሚ ጋር የተነጋገሩት ነገር ተቀርጾ ይሆን አይሆን አላውቅም፣ ነገር ግን ፕሬዚዳንቱ ስለ መቅረጽ ጉዳይ ራሳቸው ከተናገሩ በኋላ የተቀረጸ ነገር መኖሩን ወይም አለመኖሩን አልናገርም ይላሉ ስለሆነም የተቀረጸ ነገር ካለ ሳይሰወር እንዲጠበቅ ጠይቃለሁ ብለዋል። ሶማሊያ ውስጥ በወታደራዊ ችሎቶችና በአማጺ ተዋጊ ቡድኖች በዘፈቀደ የሚተላለፉና ተፈጻሚ የሚደረጉ የሞት ፍርዶች ቁጥር በእጅጉ እየጨመረ መምጣት እያሰጋቸው መሆኑን የመብቶች ተሟጋቾች አስታወቁ። ባለፈው የአራት ወር ተኩል ጊዜ ብቻ ሁለቱም ወገኖች በመንግስትም በአማጺያኑም እያንዳንዳቸው ቢያንስ አስራ ሁለት ግድያዎችን በአደባባይ መፈጸማቸውንና ሁሉም ግድያዎች ሲካሄዱ ከሰላሳ እስከ ሦስት መቶ የሚደርስ ቁጥር ያለው ሰው ቆሞ እንደተመለከተ ተነግሯል። በወታደራዊ አመፅ የተዋጡ ሁለት የአይቮሪኮስት ከተሞች ዝግ ሆነዋል። ያመጹት ወታደሮች በከተሞች ውስጥ እስከረፋዱ ተሲያት ያለማቋረጥ ወደ ሰማይ ሲተኩሱ መዋላቸው ተዘግቧል። የአሁኑን ቁጣ ያነሱት ቀደም ሲል የአማጺ ቡድን አባላት የነበሩና ጦራቸው ከተፈታ በኋላ ወደ ሀገሪቱ የጸጥታ ኃይሎች እንዲቀላቀሉ የተደረጉ ወታደሮች ሲሆኑ የቀድሞውን ትጥቃቸውን ሲፈቱ ይሰጣቸዋል ተብሎ የነበረ የ20 ሺህ ዶላር ለእያንዳንዳቸው የጉርሻ ክፍያ እስካሁን እንዳልተሰጣቸው ተነግሯል ጥያቄያቸውም እሱ ነው። በማዕከላዊ አፍሪካ ሪፐብሊክ ባንጋሱ ከተማ ሰላሳ ሲቪሎችና ስድስት ሰላም አስከባሪ ወታደሮች ወታደሮች በአማጽያን ተገደሉ። ከማዕከል ርቃ በምትገኘው ከተማ ውስጥ አማጽያኑ እያካሄዱ ባሉት ዘመቻ ሙስሊሞች ላይ ያነጣጠረ ጥቃት እየፈጸሙ መሆናቸው ተገልጿል። በዚሁ ጥቃት ጉዳት እየደረሰባቸው ያሉ በመስጅድ በካቶሊካዊት ቤተ ክርስቲያንና በመንግስታቱ ድርጅት ይቅርታ በድንበር የለሽ ሐኪሞች ሆስፒታል ውስጥ ተጠልለዋል። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች የሚተላለፈውን ስርጭታችን ነው። አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተንን። በምሽቱ በርከት ያሉ ቅንብሮችን ይዘናል። አሁን ወደ ዕለቱ አብይ ርዕስ እንሸጋገር። ነው። ምስራቅ አፍሪካ ላይ በደረሰው ድርቅ ምክንያት የአስቸኳይ ጊዜ እርዳታ የሚያስፈልጋቸው ኢትዮጵያውያን ትክክለኛ ቁጥር የሚታወቀው ሰሞኑን ከሚጀመረው ግምገማ በኋላ መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብት የሰብአዊ እርዳታ ማስተባበሪያ ቢሮ አስታወቀ። በያዝነው የአውሮፓውያኑ 2017 ዓመት መጀመሪያ ላይ የወጣው የሰብአዊ ድጋፍ መጠየቂያ ሰነድ በዚህ ግምገማ መሰረት እንደሚከለስም የቢሮው ቃል አቀባይ ቾይዝ ኦኮሮ ለአሜሪካ ድምጽ ገልጸዋል። እስክንድር ፍሬው ነው やったなかろう በኢትዮጵያ የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር በ2.2 ሚሊዮን መጨመሩ ይፋ የተደረገው ሰሞኑን ነው። በዚህም መሰረት 5.6 ሚሊዮን የነበረው ቁጥር 7.8 ሚሊዮን ደርሷል። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽፈት ቤት ዩኤን ኦቻ እንደጠቆመው ደግሞ ቁጥሩ ከዚህም በላይ ሊጨምር ይችላል። የጽፈት ቤቱ የኢትዮጵያ ቃል አቀባይ ቾይዝ ኦኮሮ ለአሜሪካ ድምፅ እንዳሉት ግን ትክክለኛውን ቁጥር ለማወቅ ሰሞኑን የሚጀመረውን ግምገማ መጠበቅ ያስፈልጋል። የተረጃዎች ቁጥር በትክክል የጨመረው በስንት እንደሆነ ይፋ የሚደረገው በአንድ ወር ተኩል ጊዜ ውስጥ ነው። እንደ አውሮፓ አቆጣጠር ከግንቦት 21 እስከ ሰኔ 15 2017 ዓ ም ድረስ በአፋርና በሶማሊያ እንዲሁም በኦሮሚያዎቹ ቦረናና ጉጂ ዞኖች ከሰኔ 1 እስከ 15 ደግሞ በሌሎቹ የአገሪቱ ክፍሎች የሚካሄደውንና በርካታ ዘርፎችና ተቋማት የሚሳተፉበትን የግማሽ ዓመት ግምገማ ተከትሎ ቃል አቀባዩ እንዳሉት ይህ ግምገማ ከየካቲት አጋማሽ እስከ ግንቦት መዝነብ የነበረበትን የበልግ ዝናብ መነሻ አድርጎ የሚካሄድ ነው። በዝናቡ በበቂ ሁኔታ አለመዝነብ ምክንያት የጨመሩ የምግብና ምግብ ያልሆኑ ፍላጎቶች በዚህ ግምገማ እንደሚቃኙም ገልጸዋል። ይህ ግምገማ የ2017ቱን የሰብአዊ እርዳታ መጠየቂያ ሰነድ ለመከለስ መነሻ እንደሚሆንም አስረድተዋል። በእንግሊዝኛው ምህፃረ ቃል ኤችአርዲ በመባል የሚታወቀው የሰብአዊ እርዳታ መጠየቂያ ሰነድ በድርቁ ምክንያት አምስት ነጥብ ስድስት ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ይጠቁማል። አሁን ሰባት ነጥብ ስምንት ሚሊዮን መድረሱ በመንግስትና በአጋሮቹ ይፋ የተደረገው ይህ የመጀመሪያ ቁጥር ነው። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽፈት ቤት መረጃ እንደጠቆመው ደግሞ ከአንድ ወር ተኩል በኋላ በሚታወቀው የግምገማ ውጤት ቁጥሩ ከዚህም ሊጨምር ይችላል። መንግስትና አጋሮቹ የአስቸኳይ ጊዜ የምግብ እርዳታ የሚፈልጉ ኢትዮጵያውያንን ቁጥር ይፋ የሚያደርጉበትን ሰነድ የሚያወጡት በየአመቱ በፈረንጆቹ አዲስ ዓመት መጀመሪያ ነው። ሰነዱ ሲከለስና የተረጂዎቹ ቁጥር ሲጨምርም የመጀመሪያው አይደለም። ባለፈው ዓመት ለምሳሌ የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር 4.5 ሚሊዮን መሆኑ ነበር በቅድሚያ የተገለጸው። ቁጥሩ 10.2 ሚሊዮን መድረሱ ይፋ የተደረገው በሂደት ነው። የዘንድሮውም ከ5.6 7.8 ሚሊዮን ደርሷል። ከዚህም እንደሚጨምር ተሰግቷል። በየፈረንጆቹ ዓመት መጀመሪያ የሰብአዊ ድጋፍ ሰነዱን ይፋ የሚያደርጉት መንግስትና አጋሮቹ ከጅምሩ ትክክለኛውን ቁጥር መናገር አይችሉም ወይ? የዩኤን ኦቻ ቃል አቀባይ ተከታዩን መልሰዋል። መጀመሪያ ትክክለኛውን ቁጥር አላገኘንም ወይም ተሳስተናል ማለት አይደለም። ግምገማችንን የምንመሰርተው በጊዜው ባለው ፍላጎት ነው። ስለዚህ ነገሮች በሚባባሱበት ሁኔታ ውስጥ ስትሆን ነገሮች ሲለዋወጡ በደንብ ያልዘነበ የበልግ ዝናብ ሲያጋጥምና ተጨማሪ ፍላጎት ሲኖር የመጀመሪያውን ቁጥር ተሳስተናል ማለት አይደለም። ምላሻችንን የምንመሰርተው በዚያ ወቅት በተጠቃው ሕዝብ ላይ ነው። ክለሳ ደግሞ እናካሄዳለን። በመደበኛነት የምናካሄደው ግምገማ አለ። ምላሻችን የተጠቁትን ኢላማ ያደረገ መሆኑን ለማረጋገጥ የአመቱ አጋማሽ ግምገማ የሚኖረውም ለዚሁ ነው። እናም በአመቱ መጀመሪያ የሰብአዊ እርዳታ መጠየቂያ ሰነድ ወይም በእንግሊዝኛው ምህጻረ ቃል ኤችአርዲ የሚባለውን እናውጣለን። በአመቱ አጋማሽ ደግሞ የበልግ ዝና መነሻ አድርገን ስናበቃ እንከልሰዋለን። ለድርቅ የምንሰጠውን ምላሽም እያካሄድን ካለው ግምገማ አንጻር አስተካክለናል። አዲሱ የእርዳታ ፈላጊዎች ቁጥር ይፋ ከመደረጉ በፊትም ቢሆን የሚያስፈልገው የገንዘብ መጠን አለመገኘቱ ሲገለጽ ቆይቷል። የዓለም የምግብ ፕሮግራም እንደሚለው ለምሳሌ ቀደም ሲል የተገለጸውን የ56 ሚሊዮን ኢትዮጵያውያን የምግብ ፍላጎት ለማሟላት ከሚያስፈልገው 600 ሚሊዮን ዶላር እስካሁን የተገኘው ግማሹ ብቻ ነው። አስፈላጊው የገንዘብ መጠን ይገኝ ዘንድ ለጋሾችን የማሳመንና የማግባባት ስራ የተሰራ መሆኑን የዩኤን ኦቻ ቃል አቀባይ ገልጸዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር። በሌላ በኩል ደግሞ ኢትዮጵያ ውስጥ የተከሰተው ድርቅ ረሃብ ሳያስከትል መቋቋም መቻሉን እየገለጸ ያለው ብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን በድርቁ ምክንያት አጣዳፊ እርዳታ የሚያስፈልገው ሰው ቁጥር በሶስት ወራት ጊዜ ውስጥ ከ56 ሚሊዮን ወደ 78 ሚሊዮን ማሻቀቡንና ለዚህም 742 ሚሊዮን ዶላር ከለጋሾች እንደሚያስፈልግ አሳውቋል። የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ደበበ ዘውዴ ለቪኦኤ በሰጡት ቃል ረሃብ ያልተከሰተው ምግብ የሚያስፈልገውን ሰው መመገብ ስለቻልን ነው ብለዋል። ከኢትዮጵያ መንግስት ጋር በትብብር የሚሰሩ ለጋሾች በበኩላቸው የተጎጂዎች ቁጥር ሊጨምር እንደሚችልና ገንዘቡ ካልተገኘ አደጋው ከፍተኛ ሊሆን እንደሚችልም እየወተቦቱ ይገኛሉ። አቶ ደበበ ዘውዴን ጽዮን ግርማ አነጋግራለች። አቶ ደበበ እንደሚሉት ድርቁ በጣም ያጠቃው በኢትዮጵያ የቆላማ የአርብቶ አደር አካባቢዎችን ነው። ለዚህ ደግሞ ምክንያቱ የመህር ወቅት የዝናብ አለመኖር ያስከተለው የመኖና የውሃ እጥረት ነው። በዚህ ምክንያት በኦሮሚያ በሶማሌ አማራ፣ ደቡብ የሚኖሩ ህዝቦች ተጎድተዋል። ከዚህ ውስጥ የበዛውን ቁጥር ደግሞ የሚይዙት ከ3.6 ሚሊዮን በላይ ማለት ነው በኦሮሚያ የሚገኙ አርብቶ አደሮች ናቸው። የተፈለገውን ያህል እርዳታ ባይገኝም መንግስት በጀት መድቦ ተጎጂውን እያበላና መኖ አቅርቦትም እየሰጠ እንደሆነ ይናገራሉ። እርዳታ የተጠየቀው እስከ ሰኔ ድረስ ለመመገብ እንዲቻል ነው የሚላሉ። ከአምና የዞረ ስላለ ነው ዘጠኝ መቶ አርባ ስምንቱ እጅ በአሁን ሰዓት የሚያስፈልገን ቀደም ሲል ለአምስት ነጥብ ስድስቱ ሰባት መቶ አስራ አምስት ሚሊዮን ዶላር ነው። በአሁን ሰዓት ደግሞ ከተጨማሪው ጋራ ሰባት መቶ አርባ ሁለት ሚሊዮን ዶላር ነው የሚያስፈልገው። ከተጠቀሰው ቁጥር ላይ እስካሁን ድረስ ከረጂዎች ምን ያህል በመቶን አገኛችሁ ወይል? እኔ እስካሁን ድረስ ኒያህል አላውቅም። ይሄንን ግን በመንግስት የተመደበውን ብቻ ነው ማቃዚያውን በተደጋጋሚ የአደጋና ስጋት አመራር ድርቅ እንጂ ረሃብ የለም ሲል ይደመጣል። ነገር ግን በቦረና ጉጂ፣ ባሌ፣ በሶማሊያ አካባቢ ያነጋገርናቸው ሰዎች ለአርብቶ አደር ኑሮ የጀርባ አጥንት የሆኑት እንስሳቶቻችን አልቀዋል። የነሱ ማለቅ የኛ አልቂት ነው። ሰዎች እንዴት እንደሚመለከቱን አናቅም እንጂ እኛ ግን ተቸግረናል፣ ተርበናል ብለውን ነበር እና ከዚህ በተጨማሪም አሁን እንደጠቀሱልኝ ሰባት ነጥብ ስምንት ሚሊዮን ህዝብ አስቸኳይ የምግብ እርዳታ ከፈለገ የውሃ እጥረት ካለ እንዴት ነው ረሀብ የለም የሚባለው? እኛ እንግዲህ አሁን ኢትዮጵያ በኢትዮጵያ ባለው ተጨባጭ ሁኔታ በአጠቃላይ አይደለም። አሁን ይሄ ይሄ ሰባት ነጥብ ሰባት ቀደም ሲል በሁለት ሺ ሰባት እና በሁለት ሺ ስምንት በነበረው በታሪካችን ታይቶ በማይታወቀው ድርቅ በተለይ በኤልሚኑ ተጽዕኖ በደረሰው የበልግ የበልግና የመኸር ዝናብ እጥረት ምክንያት በተከሰተው ድርቅ አስር ነጥብ ሁለት ሚሊየን ህዝብ ሲጎዳ ለረሀብ የሚያጋልጥ ነገር አልነበረም። ይሄ ምክንያቶች አሉት። አንድም ሰው ከቀዩ ሳይፈናቀል ነው ድጋፉ እየደረሰለት ያለው። አንድም ሰው ምክንያቱም ቀደም ሲል የነበሩ የማደያ ጣቢዎቻችንን ቁጥር በመጨመር ምክንያቱም ለመጨመር ምክንያት የሆነን ምንድን ነው የተረጁ ቁጥር መጨመር ነው። እንደሚታወቀው ቀደም ሲል የነበሩ በታሪካችን ያየናቸው ድርቆች አሉ፣ የሰው እልኬት የታየባቸው። አሁን ግን በታሪካችንም በተለይ አቅማችን አቅማችንን በማሳየት ለህዝባችን ወገንታዊነት የታየበት የመንግስት ድጋፍ አስራ ስድስት ነጥብ አምስት ቢሊዮን ብር ድጋፍ በማድረግ በአንድ ሺ ዘጠኝ መቶ የእህል ማደያ ጣቢያዎች እህል ወደ ተረጂው እንጂ ተረጂው ወደ እህል ሳይመጣ ድጋፉን ለመስጠት ተችሏል። ማለት ይሄም አልተበርሱም የሰዎች መፈናቀል የለም አልተከሰተም ብለው የነበረ አሁን ነገር ግን ቀደም ባሉት ዘገባችንም እንደዚሁም የእናንተን የአደጋ ስጋት አመራር ኮሚሽነርም ከዚህ በፊት ቀድመን ባናገርንበት ጊዜ አርብቶ አደሮቹ ውሃ ፍለጋ ቀያቸውን እየጣሉ ወደ ተለያዩ ቦታ እንደሚሄዱ መፈናቀሎች እንዳሉ ሲዘገብ ነበረ። እንዴት መፈናቀል የለም አሉ? ልምዱ ይኸው ልምዱ ምንድን ነው ያለው? ልምዱን እኮ ነው አሁን እንግዲህ ከመኗር ዘይቤ አንጻር ምን የሚደረግ ነገር አለ? ቢፈናቀል እኮ ተፈናቅሎ እዚያው አይቀርም? ወይም ከተማ ገብቶ ለሞት አይዳረግም? ውሃ ባለባቸው አስር ኪሎ ሜትር እና አምስት ኪሎ ሜትር መሄድን ተጉዞ መመለስን መፈናቀል አንለውም እኛ። ይሄ መፈናቀል አይደለም። ምናልባት በተለያዩ ምክንያቶች በሀገራችን ውስጥ በሚደረጉ የተለያዩ ምክንያቶች እየተወሰኑ በኅብረተሰቡ መካከል ያለ አለመግባባት እንኳን ቢኖር በዚያ እንኳን በዚያ እንኳን ወደ አንድ ቦታ ከቀዬው ወደ አንድ ቦታ እንትን ቢል ባህላዊም ሆነ ሌሎች ህጋዊ የሆኑ ነገሮች ታክለውበት ወደ ቄው እንዲመለስ ነው የሚደረገው። አሁን ሲጠቅሱልኝ አለመግባባቶች ተፈጥረው ቢፈናቀሉ እንኳን ብለው ነበረ። አሁን በዚህ እንትኑን እኮ ነው ጥርጣሪውን። ማለት በማንም ጋር ግጭት ሊፈጠር ይችላል። ቢሆን እንኳን ቢሆን እንኳን ወደ መግባባት ያመጣውን ወደ መግባባት እንዲመጣ በማድረግ ወደ ቀዮ እንዲመለስ የማድረግ ስራ ይሰራል። ለዚህ ምሳሌ ይሄ ነው ልልሽ የምችለው ነገር አይደለም። ምሳሌ አድርጌ የተነገር አርብቶ አደሮቹን ባነጋገርናቸው ጊዜ ለምሳሌ የደረሰባቸውን የእንስሳት እልቂት በአስር አመታት ውስጥ አጋጥማቸው የማያውቅ ወደፊትም እንደው በቀላሉ ሊያገግሙበት በማይችሉበት ሁኔታ መጠቃታቸውን ይናገራሉና የመኖ አቅርቦት በበቂ ሁኔታ ካለ ይህ እንዴት ተከሰተ? ለምሳሌ አንድ አንድ የቦረና አርብቶ አደር ድርቁ በጀመረ ጊዜ ስናነጋገራቸው ቆይተን መጀመሪያ ሁለት ከብት ሞተብኝ ሲሉ ነበር። ሰላሳ ከብት ነው የነበራቸው። መጨረሻ ላይ ግን ሁለት ቀረኝ፣ ሀያ ስምንቱ ሞተብኝ ነው የሚሉት እና ይሄ ከፍተኛ የእንስሳት እልቂት ነው። የመኖ አቅርቦት ካለ እንዴት ይሄ ልክ ደረሰ? አንድ ነገር ሊገልጽልሽ የምፈልገው ኢትዮጵያ በዓለም በከብት ሀብት አስረኛ በአፍሪካ አንደኛ ነች። በቆላማውና አርብቶ አደር አካባቢ የሚኖረው ሕዝብ ደግሞ ከፍተኛውን ቁጥር የያዘ እንስሳት እንዳሉ ይታወቃል። በሀገራችን የመኖ ልማት አቅርቦት በቂ ነው ብለን ያልንበትም ጊዜ የለም። ግን መኖ በኢትዮጵያ ውስጥ ቀርቦ በማያውቅ ሁኔታ የልቁኛ እኮ ያመጣ ነው አይደለም የአየር ንብረት ለውጥ ነው አለመጠባበቅ ይዞት ያለው ነው። ይሄን ለመታገል ግን በምናደርገው ጥረት ለእንስሳት ሁሉ አቅርበናል። ለሁሉም ከብት ግን የመኖ ጥረቱም እኮ አለ። ለሁሉም ከብት ማቅረብ አይቻልም። እሺ፣ በጣም አመሰግናለሁ ጊዜ ስጥልኝ። አቶ ደበበ አመሰግናለሁ እኔም። ድምፄ የሆንን ለዘገባዋ እናመሰግናለን። ተከታዩም እዚያው አዲስ አበባ ያቆየናል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ የወንጀል ችሎት አራት ከፍተኛ የኦሮሞ ፌዴራላዊ ኮንግረስ አመራር አባላትን ጨምሮ በ22 ተከሳሾችና በአቃቤ ሕግ መካከል ባለው ክርክር ላይ ዛሬ ሊሰጥ የነበረውን ብይን ብይን እንዳልደረሰለት አስታውቋል። ተለዋጭ ቀጥሮም ሰጥቷል። ቀደም ሲል ከተመሠረተባቸው የሽብር ክስ በነጻ ተሰናብተው የነበሩት የቀድሞ የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽና የአረና ፓርቲ ሊቀመንበር አቶ አብርሃ ደስታ በጠቅላይ ፍርድ ቤቱ ውሳኔ መሠረት በዚህ ችሎት እንዲቀርቡ ታዘዋል። ከአዲስ አበባ ዘጋቢያችን መለስካቸው አምሃ ዝርዝሩን አድርሶናል። የኦሮሞ ፌዴራላዊ ኮንግረስ የአመራር አባላት አቶ ጉርሜሳ አያኑ፣ አቶ ደጀን ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ በ22 ተከሳሾችና በአቃቢ ሕግ መካከል ባለው ክርክር ላይ ፍርድ ቤቱ ዛሬ ብይን እንደሚሰጥ ቀደም ባለው ችሎት አስታውቆ ነበረ። ዛሬ ይኸው ሲጠበቅ ፍርድ ቤቱ ብይኑ እየተሰራ መሆኑንና ገና እንዳልተጠናቀቀ ገልጿል። ከዚህ በፊት በአራተኛ ተከሳሽ ማለትም በአቶ በቀለ ገርባና በ11ኛ ተከሳሽ በአቶ በየነ ሩዳ ላይ አቃቤ ህግ በሰነድ ማስረጃነት ያቀረባቸው ሲዲዎች ትርጉማቸው ለፍርድ ቤቱ መድረሱንም ገልጿል። ይሁንና በአቶ በየነ ሩዳ ላይ የቀረበው ሰነድ ሙሉ ትርጉሙ ባልታወቀ ምክንያት ገጾቹ ጎድለው ለፍርድ ቤቱ እንደደረሰም ታውቋል። ከዚህ ባሻገር መዝገቡ ሰፊ በመሆኑ ጊዜ መውሰዱን ፍርድ ቤቱ አስታውቆ በሌላ ተለዋጭ ቀጠሮ ብይኑን እንደሚያሰማ አስታውቋል። አንደኛ ተከሳሽ አቶ ጉርሜሳ አያኖ ጉዳዩ በተለያዩ ምክንያቶች መጓተቱን ጠቅሰው ይህም በተፋጠነ መንገድ ፍትህ እንዳላገኙና መጉላላት እንደደረሰባቸው ጠቁመው ቅሬታቸውን ገልጸዋል ፍርድ ቤቱ በተቻለ አቅም ሁሉ እየሰራ መሆኑን ተናግሮ የ11ኛ ተከሳሽን በተመለከተ ተሟልቶ ያልቀረበው ሰነድ ትርጉም ተሟልቶ እንዲቀርብ አዟል ለግንቦት 30/2009 ዓ ም ብይኑን ለማሰማት ቀጠሮ ቆርጧል አቃቢ ሕግ በሀይሁለቱ ተከሳሾች ላይ የጸረ ሽብር አዋጁን ድንጋጌዎች ጥሰዋል የሚል ክስ መስርቶ የሰውና የሰነድ ማስረጃዎቹን አቅርቦ ብይን እየተጠበቀ እንደሆነ አይዘነጋም። ክሱ ከተመሰረተም አንድ ዓመት አልፈዋል። በዚሁ ችሎት ዛሬ የቀድሞ የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽና የአረና ፓርቲ ሊቀመንበር አቶ አብርሃ ደስታ እንዲቀርቡ ታዘው አቶ ዳንኤል ሽበሺ የአስቸኳይ ጊዜ አዋጁን ድንጋጌዎች ጥሰሃል በሚል በኮማንድ ፖስቱ ትዕዛዝ መሰረት ላለፉት ስድስት ወራት ታስረው ከቆዩበት በአጃቢ ፖሊስ ቀርበዋል። አቶ አብርሃ ደስታ ግን ችሎት እንዳልቀረቡ ስለታወቀ በሚቀጥለው ቀጠሮ በፖሊስ ተይዘው እንዲቀርቡ ታዟል። ቪኦኤ እንዳጣራው ከሆነ አቶ አብርሃ ደስታ ያልቀረቡት ምንም አይነት መጥሪያ ከፍርድ ቤት ስላልደረሳቸው እንደሆነ ተናግረዋል። ፍርድ ቤቱ ሁለቱም ግንቦት 15 ቀን እንዲቀርቡ አዟል። ተከሳሾቹ ከሁለት ዓመት በፊት አቃቢ ሕግ በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት መስርቶባቸው ከነበረው የሽብር ወንጀል ክስ በነጻ ተሰናብተው ነበረ። አቃቢ ሕግ በውሳኔው ቅርድ በመሰኘት ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ይግባኝ ብለዋል። ጠቅላይ ፍርድ ቤቱም ጉዳዩን ሲመረምረው ቆይቶ አቃቢ ሕግ ተላልፈዋል ያለውን የጸረ ሽብር አዋጁን ድንጋጌዎች ለውጦ እንዲከላከሉ ወስኗል። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ጉዳዩን የሚመረምረው በዚህ ውሳኔ መሰረት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባው። ክቡራትና ክቡራን የምትከታተሉት በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁን የሰኞ ምሽት ስርጭት ነው። የምናስተናግዳችሁ ሶሎሞን አባትና አሉላ ከበደንን ከፕሮግራም አቀናባሪያችን ንጉሱ ታምሬ ጋር በልምምድ ስራ ላይ የሚገኘው አዲሱ አቀናባሪያችን ፋሲል ገበየሁና የቴክኒክ መሐንዲሱ ማርቲን ኩርቲያስ አብረውናሉ። እስከ ምሽቱ አራት ሰዓትም አብረን እንቆያለን። በቅድሚያ ግን አሁን የሙዚቃ ሰዓት ነው ብለሃል አሉላ፣ ምን ሆነ ብቻችን? ልክ ነው ሰለሞን፣ የሙዚቃ ሰዓት ነው። ቆየት ያለ ተወዳጅ ስልት ነው የመረጥ ነው የምሽቱ ዜና ምርጫችን። ድምፃዊው ይሰማል ፀሐዬ ዮሐንስ እረ ስንቱን ይላል። se tu bañe wa ha <chat> ha ha entra tu before you le quiero

It's a good thing, it's a good thing, it's a good thing, it's a good thing, it's a good thing, it's a good thing, it's a good thing, it's a Tu peux as so, you tell for go ኧረ ስንቱን ስንቱን ጸሐዬ፣ ዮሐንስ ነው። ቆየት ባለ ስልቱ ያዝናናን ጸሐዬ፣ እናመሰግናለን። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ሰዓቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ መሆኑን ያመለክታል። ሰለሞን አባተ የአለም ዜናዎቹን ያሰማናል። ምስራቅ አፍሪካ ላይ በደረሰው ድርቅ ምክንያት የአስቸኳይ ጊዜ እርዳታ የሚያስፈልጋቸው ኢትዮጵያውያን ትክክለኛ ቁጥር የሚታወቀው ሰሞኑን ከሚጀመረው ግምገማ በኋላ መሆኑን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ አስታወቀ። በሌላ በኩል ኢትዮጵያ ውስጥ የተከሰተው ድርቅ ረሃብ ሳያስከትል መቋቋም መቻሉን እየገለጸ ያለው ብሔራዊው የአደጋ ስጋት ሥራ አመራር ኮሚሽን በድርቁ ምክንያት አጣዳፊ እርዳታ የሚያስፈልገው ሰው ቁጥር በሦስት ወራት ጊዜ ውስጥ ከአምስት ነጥብ ስድስት ሚሊዮን ወደ ሰባት ነጥብ ስምንት ሚሊዮን ማሻቀቡንና ለዚህም ሰባት መቶ 42 ሚሊዮን ዶላር ከለጋሾችን እንደሚያስፈልግ አሳውቋል። የኦሮሞ ፌዴራላዊ ኮንግረስ አራት ከፍተኛ የአመራር አባላትን ጨምሮ በሃያ ሁለት ተከሳሾችና በአቃቢ ሕግ መካከል ባለው ክርክር ላይ ዛሬ ሊሰጥ የነበረው ብይን እንዳልደረሰለት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት አስታውቋል። ቀደም ሲል ከተመሰረተባቸው የሽብር ክስ በነጻት ሰናብተው የነበሩት የቀድሞ የአንድነት ፓርቲ አመራር አባላት አቶ ዳንኤል ሽበሽና የአርና ፓርቲ ሊቀመንበር አቶ አብርሃ ደስታ እንዲቀርቡ አራተኛ ወንጀል ችሎት አዟል። የተባበሩት መንግሥታት ድርጅት ለደቡብ ሱዳን ስደተኞች ምግብ፣ ውሃና የጤና አገልግሎት ለማድረስ ያቀረበውን እርዳታ ጥያቄ ከአንድ ቢሊዮን 200 ሚሊዮን ዶላር ወደ አንድ ቢሊዮን 400 ሚሊዮን ዶላር ከፍ አደረገ። ፕሬዚደንታዊ ስልጣናቸውን ትናንት የተረከቡት ኢማኑኤል ማክሮን ቀኝ ዘመሙን ኤድዋርድ ፊሊፕን የፈረንሳይ ጠቅላይ ሚኒስትር አድርገው ሾሙ። በ46 ዓመት ዕድሜያቸው ላይ የሚገኙት ፊሊፕ ሎአርቭ የምትባለው ወደብ ከተማ ከንቲባና እንደራሴም ሆነው ያገለገሉ ሲሆኑ የሪፐብሊካን ፓርቲው ለዘብተኛ የሚባለው ክንፍ ወገን የሆኑ ፖለቲከኛ ናቸው። ከሦስት ቀናት በፊት በአንድ መቶ ሀምሳ ሀገሮች ላይ የተዛመተውና ሰሞኑንም የተንሰራፋው ራንሰምዌር የሚባል የኢንተርኔት ጥቃት ዛሬ ረገብ ማለቱ ተነገረ። ይሁን እንጂ በተለይ በበርካታ የእስያ ሀገሮች ውስጥ ሠራተኞች ዛሬ ማለዳ ወደ ቢሮአቸው ገብተው ኮምፒውተሮቻቸውን ሲከፍቱ ሥራቸውን የሚያስተጓጉል ጥቃት አጋጥሟቸዋል። የሰዓቱ ዋና ዋና ዜና ይሄ ነበር። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተ ነን። ተከታዩ ዝግጅታችን ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ ነው። እንደ ምናምሽታችሁልኛል የተከበራችሁ አድማጮቼ፣ በኦክፔክፔ ናይጄሪያው የጎዳና ሩጫ ኢትዮጵያውያኑ ልዑል ገብረ ሥላሴና አዝመራ ገብሩ ድል ተቀዳጅተዋል። በቀለች ዳባ ደግሞ በሪጋ ላትቪያው ማራቶን የስፍራውን ሬኮርድ ሰብራለች። በስዊዘርላንድ ማራቶን ኤርትራዊው ግርማይ ገብረ ሥላሴ አሸንፏል። በሳምንቱ ማብቂያ በኢትዮጵያና አውሮፓ የተካሄዱ የፕሪምየር ሊግ እግር ኳስ ግጥሚያ ውጤቶችንም ይዘናል። አብራችሁን ቆዩ። በናይጄሪያ የወንዶቹ 10 ኪሎ ሜትር የጎዳና ሩጫ ውድድር ግማሹ ላይ ከባድ ፉክክር ውስጥ የገቡት አትሌቶች ዘጠኝ ነበሩ። 14 ከ25 ደቂቃ ላይ መሆኑ ነው። በዚሁ በኦክፔክፔ በ2015 በሁለተኝነት ያጠናቀቀው ልውል ገብረ ሥላሴ ከዚያ በኋላ የቀረውን ርቀት በመምራት ቆይቶ በ29 ከ28 በአንደኝነት አጠናቋል። በአፍሪካው ሻምፒዮና ውድድር የብር ሜዳሊያ ተሸላሚ በሆነው በልዑል ገብረሥላሴ የተመራው የወንዶቹ የ10 ኪሎ ሜትር የጎዳና ሩጫ ውድድር አሸናፊዎቹ ሦስቱም ከኢትዮጵያ ናቸው። ጀሚል በቀለ ሁለተኛ፣ ኢስማኤል ጁማ ሦስተኛ። የሴቶቹ ውድድር በሦስት አትሌቶች ብቻ የተካሄደ አስመስሎት ነበር። ግማሹ ላይ ኬንያዊቷ ቬሮኒካ ሜና የ12 ሴኮንድ ርቀት ነበራት ከሌሎቹ። በ2011 በ3000 ሜትር የአፍሪካ ወጣቶች ሻምፒዮኗ ኢትዮጵያዊት አዝመራ ገብሩ የቀረውን ግማሽ ተቆጣጥራ በ33 ከ59 ድል ተቀዳጅታለች። ሜና ሁለተኛ፣ በ2015 የዓለም አገር አቋራጭ ብር ተሸላሚዋ አሊስ ቲምቢሊሊ ሦስተኛ ሆናለች። በሪጋ ላትቪያ ማራቶን በሴቶቹ ያሸነፈችው ኢትዮጵያዊት በቀለች ዳባ የኮርሱን ፈጣን ጊዜ አስመዝግባለች። በወንዶቹ ደግሞ ኬንያዊው ጆዜፍ ኪዮኖ ሚኒዎኪ በ2 12 ከ14 ገብቷል። በ25 ዓመት የሪጋ ማራቶን ታሪክ ሁለተኛው ፈጣን ጊዜ መሆኑ ነው። በሻንጋይ ዳያመንድ ሊግ በሴቶቹ 1500 የኦሎምፒክ ሻምፒዮኗ ኬንያዊት ፌዝ ኪፕዬጎን አሸንፋለች። ኢትዮጵያውያቱን ስዩም ዳዊትና በሱሳዶን በ300 ሜትር ቀድማ ገብታለች። 3 ከ59 ነው ጊዜዋ። በ5000 በኦሎምፒክ ብር ተሸላሚዋ ኬንያዊት ሄሌን ኦቢሪ 14 ከ22.47 በሆነ ጊዜ አንደኛ ኢትዮጵያዊቷ በዓለም የብር ሜዳሊያ ተሸላሚ ሰንበሬ ተፈሪ በ14 ከ31 2 ሁለተኛ ለተሰንበይ ግደይ ሦስተኛ ሆነዋል። በርካታ የሌሎች ርቀቶች ውድድሮችም ተካሂደዋል። በመጨረሻም በስዊትዘርላንዱ የግራን ፕሪ ኦፍ በርን በቤይጂንጉ 2015 ማራቶን የዓለም ሻምፒዮናው ኤርትራዊ ግርማ የገብረ ሥላሴ ድል ተቀዳጅቷል። የ21 ዓመቱ ኤርትራዊ አትሌት በርቀቱ ጠንካራ የሚባሉትን የኬንያና የአስተናጋጇን አገር ሯጮች ኪፕችሪርንና ስምኦን ተስፋዬን ቀድሞ ገብቷል። ለቀሪዎቹ የእግር ኳስ ስፖርት ዜናዎች ተባባሪ አዘጋጅ ገዛኝ ጽዮን መስቀል ከአዲስ አበባ መስመር ላይ ነው። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። በእግር ኳስ ዜና በሳምንቱ መጨረሻ አርብና ቅዳሜ በተለያዩ የአፍሪካ ከተሞች የአፍሪካ ክለቦች ሻምፒዮንስ ሊግ ለመጀመሪያ ምድብ ጨዋታዎች ተካሂደዋል። በምድብ አራት ቅዱስ ጊዮርጊስ ከደቡብ አፍሪካው ማመሎዲ ሳንዳውስ ጋር ፕሪቶሪያ ላይ ያደረገው ለመጀመሪያ ጨዋታ ያለ ግብ ባዶ ለባዶ ተለያይቶ ነጥብ ተጋርተዋል። ሶስት ወሳኝ ተጫዋቾችን በጉዳትና በቅጣት ያላሰለፈው ቅዱስ ጊዮርጊስ በአስደናቂ የመከላከል ብቃት የተሰነዘሩበትንም የማጥቃት ሙከራዎች አክሽፎ ያሁን ከሜዳ ውጪ ነጥብ ተጋርቶ መመለሱ በአብዛኞቹ ዘንድ ያልተጠበቀ ነበር። የማሜሎዲ ሰንዳውንስ አሰልጣኝ ፒሶ ሙሳ በጨዋታው በኋላ እንደተናገሩት የቱኒዚያውንና የኮንጎ ሁለት ክለቦች አጫዋወታቸውን እናውቃለን፣ ተጋጣሚዎቻችን ያስል የሚማሉታቸው ነው። የቅዱስ ጊዮርጊስን አጫዋወት ቀድመን አለማወቃችን ግን ወጥቶናል ብለዋል። ማሜሎዲ ሰንዳውንስ ያለፈው ዓመት የአፍሪካ ክለቦች ሻምፒዮንስ ሊግ አሸናፊ ነው። በዚሁ ምድብ የሚገኙት የቱኒዚያው ኤስፐራንስ የኮንጎ ሪፐብሊኩን ኤሲ ቪታ አስተናግዶ ሶስት ለአንድ አሸንፎ ምድቡን በአንደኝነቱ መምራት ጀምረዋል። ከየምድቡ አንደኛና ሁለተኛ ሆነው የሚጨርሱ ስምንት ቡድኖች ወደ ሩብ ፍጻሜ ይሸጋገራሉ። ሌሎችም ሶስት ምድቦች የመጀመሪያ ጨዋታቸውን አካሂደዋል። ወደ አውሮፓ ስንሸጋገር የአውሮፓ ታላላቅ ሊጎች የሳምንቱ ውጤቶችን ባጭሩ እንመለከታለን። ከትናንት በስቲያ ዌስት ፕሮሚስ አልቢያንን ሁለት ለአንድ የረታው ቸልሲ ፕሪምየር ሊጉ ሊጠናቀቅ ሁለት ጨዋታዎች እየቀረው የሁለት ሺ አስራ ስድስት አስራ ሰባት የእንግሊዝ ፕሪምየር ሊግ ሻምፒዮን መሆኑን አረጋግጧል። የቀረው ነገር ቢኖር የዋንጫ አቀባበል ስነ ስርአትና በኢሳይ ማክበር ጉዳይ ነው። የሳምንቱ ተጠባቂ ጨዋታ የቶተንሃምና የማንቸስተር ዩናይትድ ሲሆን ቶተንሃም የጨዋታውን ሂደት አስጥኖ በማጋጋልና ተከታታይ ጥቃት አደጋ በመፍጠር የመጀመሪያውን የጨዋታ ክፍለ ጊዜ አንድ ለባዶ አሳርፏል። በሁለተኛው ክፍለ ጊዜም አብዛኛውን ጊዜ በኳስ ቁጥጥር የበላይነት በቶተንሃም ሁለት ለአንድ አሸናፊነት ተጠናቷል። ቪክቶር ዋይናማ ና ሀሪኬን ለቶተንሃም ሁጥ ዋይን ሩኒ ለማንቸስተር ዩናይትድ ጎሎቹን አስቆጥረዋል። አርሴናል ስቶክ ሲቲን አራት ለአንድ፣ ሊቨርፑል ዌስት ሀም ዩናይትድን አራት ለባዶ ሲያሸንፉ ሌሎችም ጨዋታዎች ተካሄደል። የደረጃ ስንጠረዝንም ቼልሲ በሰማኒያ ሰባት ቶተንሃም በሰማኒያ አንደኛና ሁለተኛ ሊቨርፑል እና ማንቸስተር ሲቲ በሰባ ሶስት ና በሰባ ሁለት ሶስተኛ ና አራተኛ ናቸው። የኤቨርቶኑ ሮሜሉ ሉካኮ በሀያ አራት የቶተንሃሙ ሃሪኬን በሀያ ሁለት ጎል አንደኛ ና ሁለቱ እኛ ሆነው ተከታትለዋል። ሰንደርላንድ፣ ሀልሲቲ ና ሚድልስትራው ሶስቱም ወደ ታችኛው ዲቪዥን ወርደዋል። በስፔን ላ ሊጋ የሁለቱ ኃያላን የበላይነት የባርሴሎና ና የሪያል ማድሪድ ትንቅንቅ እስካሁንም አልለየለትም በዚህም መሰረት በዚህም ሳምንት ሁለቱም ተጋጣሚዎቻቸውን በተመሳሳይ አራት ለአንድ በመርታት በኩል ስም ሰማንያ ሰባት ነጥብ ላይ በጎል ተበላውጦ መሪነቱን ይዘዋል። ሪያል ማድሪድ ዋንጫውን ለማንሳት ሁለት እድሎች አሉት። ቀሪዎቹን ሁለቱንም ጨዋታ ማሸነፍ አንዱ እድል ሲሆን፣ በአንዱ አቻ ተለያይቶ ሌላውን ማሸነፍ ደግሞ ሁለተኛው የሪያል ማድሪድ ድል ነው። የባርሴሎና ድል ግን ጠበብላል። የቀረችውን አንድ ጨዋታ ማሸነፍና ሪያል ማድሪድም በአንድ ጨዋታ እንዲሸነፍለት ይጠብቃል። የሆነ በኔ በኩል ያለው ሰለሞን፣ አመሰግናለሁ። እኔም አመሰግናለሁ። ገዛኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናጠቃልላለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩን አድማጮች። የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ዝግጅት ምሽት ዝግጅት ነው። ተከታዩ አፍሪካ ነክ ርዕሶች ነው። ከባድ የሙስና ተግባር በሚፈጸምባቸው ሀገሮች ውስጥ የንግድን ስነ ምግባር የሚከተሉ ድርጅቶች ቁጥር ሊበዛ እንደሚችል አንድ አዲስ ጥናት ሰሞኑን ቢያመለክትም የሕዝቡንና የመዋዕለ ንዋይ አፍሳሾችን ድጋፍ ለማግኘት ግን ጊዜ እንደሚጠይቅ ዘጋቢያችን ጆዲካፖ ዲካፖ ያጠናቀረው ሪፖርት ያመለክታል። አዳነች ፍሳሀዬ ለአፍሪካ ነክ ርዕሶች አዘጋጅተዋለች። በህንድ በግብፅና በዚምባብዌ ላይ ያተኮረው ጥናት የሥነ ምግባር ጉድለትን የሚያስወግዱ ኩባንያዎች የሕዝብና የመዋዕለ ንዋይ አፍሳሾች ድጋፍ እንደሚያገኙ አንድ አዲስ ጥናት ሊገነዘብ ችሏል። በኤክስተር ዩኒቨርሲቲ የአስተዳደር ጥናት ተባባሪ ፕሮፌሰር ዊሊያም ሃርቪ ከቻይናውያንና ከአሜሪካውያን ባልደረቦቻቸው ጋር ሆነው በጥናቱ ስራ ተሳትፈዋል። ስነ ምግባር የተከተለ አመራርና መልካም የስነ ምግባር ገጽታ መያዝ ብዙ ዓለም አቀፍ ድርጅቶች የሚጨነቁበት ጉዳይ ነው። ምክንያቱም ባልለመዱት አይነት ሁኔታ ላይ ሆነው ነው የሚሰሩት ያሉት። ከዚህ ጋር በተያያዘም እንዲህ አይነት ሁኔታ ለመስራት የሚቻለው በሙስና ተግባር ለመሳተፍ ብቻ ነው የሚል በዝምታ የሚታለፍ መግባባት ያለም ይመስለኛል። አንዳንድ የንግድ ባለቤቶች ለምሳሌ ጉቦ ካልከፈሉ እንጎዳለን የሚል ስሜት ሊያድርባቸው ይችላል። ስለሆነም አንዳንዴ የምትሰማው ነገር እንዲህ አይነት ብዙም ጥልቀት የሌለው አነጋገር ነው። ጫር ጫር ስታደርገው ግን በማያምኑበት ተግባር ውስጥ መግባት እንደሚያሳዝናቸው ብዙ ሰዎች ሲናገሩ ይሰማል። በዚህ የሚያዝኑ ብዙ ሰዎች የመኖራቸውን ያህልም ከሙስና የመራቅ ፍላጎት ያላቸው ሰዎች እንዳሉም ለመገንዘብ ተችሏል። ፕሮፌሰር ዊልያም ሃርቪ አያይዘውም ሥነ ምግባር የሚያከብሩ ኩባንያዎች መጀመሪያ ላይ በሙስና ተግባር በሚሳተፉ ኩባንያዎች ሊሸነፉ ስለሚችሉ ከረጅም ጊዜ አንጻር ማየት እንዳለባቸው ይመክራሉ። I think, and this ዋናው ነጥብ ይህ ይመስለኛል። በረዥሙ ሲታይ ብዙ ሰዎች፣ መንግስታት፣ ደንበኞችና መዋለንዋይ አፍሳሾች አክብሮትና ጠንካራ የሥነ ምግባር መንፈስ ሲያድርባቸው አይተናል። በእርግጥ በአጭር ጊዜ ገንዘብ ከማግኘት አንጻር ሲታይ መጎዳት ሊኖር ይችላል። መልካም ተግባር ከማድረግ አኳያ ሲስተዋል ግን ጥቅሙ ያመዝናል። አዲሱ ጥናት እንደሚለው ቻይናን፣ ብራዚልን፣ ደቡብ አፍሪቃንና ናይጄሪያን በመሳሰሉት በኢኮኖሚ እየመጠቁ በመሄድ ላይ ባሉት ሀገሮች በስነ ምግባር ላይ ተመስርቶ መስራት ከባድ ሊሆን ይችላል። ፕሮፌሰር ሃርቬ ያብራራሉ። በእርግጥ ይህ በጣም ፈተና የሚደቅን ነገር ነው። ምክንያቱም በኢኮኖሚ በመምጠቅ ላይ ባሉት ሀገሮች የተጠቃሚና የቁጥጥር አሰራር ለየት ያለ ነው። ስለሆነም የቁጥጥር ስርዓቱ ያነሰ፣ በህግ የመገዛቱ ደንብም ያልዳበረ ከሆነ ከፍተኛ የሙስና ተግባር እንዳለ መገመት እንደሚቻል ግልጥ ነው። የዳበሩ የቁጥጥር ህጎችና ደንቦች ካሉባቸው ሀገሮች ለመጡ መዋለ ንዋይ አፍሳሾች ታዲያ ትልቅ ፈተና ይሆናል። የኤክስተር ዩኒቨርሲቲ ፕሮፌሰር ሃርቬይ ሙስና ባለበት አካባቢ ስነ ምግባር ጠብቆ መስራት መልካም የንግድ አሰራር ስም ለማትረፍ ይረዳል ብለዋል። in order to build an ethical positive reputation over time it does take patience በስነ ምግባር ላይ የተመሰረተ አዎንታዊ ስም ለማትረፍ ትዕግስት ይጠይቃል። የሚተላለፈው መልእክትም ቀጣይ መሆን ይኖርበታል። ግብይቱ ብቻ ሳይሆን ሰዎች ባህሪንም ማየት ይፈልጋሉ። አንድ ኩባንያ በቤተሰቦችና በወዳጆቹ ብቻ ሳይሆን ሰፊ ይዘት ባላቸው ሰዎች ዘንድ ጥሩ ስም እንዲኖረው እንደሚያስፈልግ ፕሮፌሰር ዊልያም ሃርቪ ገልጸዋል። አንድ ሰው ስለ ንግድ ተቋሙ በሚለውና ሌሎች ሰዎች በሚሉት መካከል ልዩነት ካለ ብዙውን ጊዜ አሉታዊ የሆኑ ክትትሎች መኖራቸው አይቀርም። አዲሱ ጥናት እንደሚለው ስነ ምግባር ጠብቀው ለመስራት የሚፈልጉ ኩባንያዎች የሚዲያ የነጻ ፍርድ ቤት፣ የህዝብ የህዝባዊ ማህበራት፣ የሃይማኖትና የሰራተኞች ማህበራት ድጋፍ ያስፈልጋቸዋል። ይኸው ጥናት በሃርቫርድ የቢዝነስ ሪቪውና በማስተዳደር ጥናቶች መጽሔት ወጥቷል አድማጮች ከሙስና ነጻ የሆነ የንግድ ሥራ መከተልን በሚመለከት ስለወጣው አዲስ ጥናት የተቀናበረው ዝግጅት እዚህ ላይ ያበቃ ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ለአራት ሰዓት ሩብ ጉዳይ ነው። አሁን ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል እስከ ምሽቱ አራት ሰዓት። አሁን አንድ ልዩ ዘገባ ይኖረናል። ከአዲስ አበባ በስተ ሰሜን በስተ ምስራቅ 515 ኪሎ ሜትሮች ርቀት ላይ በምትገኘው የሐረር ከተማ ቀበሌ አስርና አስራ ስድስት ውስጥ በሚገኙ ሁለት የመኖሪያ ቤት ግቢዎች ውስጥ 25 ወንድና 15 ሴት ተማሪዎች ይኖራሉ። ተማሪዎቹ ከጎዳና ላይ የተሰባሰቡ ናቸው። አሰባሳቢው ደግሞ ከሰባት ዓመቱ ጀምሮ ብቸኝነትና የጎዳና ተዳዳሪነትን ሕይወት የቀመሰው የዛሬው መምህር ተስፋ አለባቸው ነው። በሁለቱ ግቢዎች ውስጥ ያሉ ተማሪዎች ሁሉም የየራሳቸው አሳዛኝ የልጅነት ታሪክ አላቸው። በሕፃንነት ዕድሜው በድህነትና በቤተሰብ እጦት ብዙ መከራ የገፋ ለነገ ግን መልካም ተስፋን የሰነቁም አሉባቸው። ደግሞም ከመካከላቸው ተስፋ የመቀስ ስሜት የሚንጸባረቅባቸውም ይሰማሉ ትለናለች ጽዮን ግርማ እነኚህን አነጋግራ ባዘጋጀችው ሁለተኛ ክፍል ጥንቅሯ። የተማሪዎቹ የሕይወት ታሪክ የሚጀምረው ከድህነትና ቤተሰብ ማጣት ነው። አንዳንዶቹ በወላጆቻቸው እጅግ በጣም የከፋ ድህነት ምክንያት ለጎዳና ህይወት ተዳርገዋል። የአንዳንዶቹ ወላጆች ደግሞ ገና በልጅነት እድሜያቸው በሞት ተለይተዋቸዋል። የጥቂቶቹ አስከፊ በሆነው የሴተኛ አዳሪነት ንግድ ላይ የተሰማሩ በመሆናቸው ልጆቻቸውን በተገቢው መንገድ ማሳደግ ሲያቅታቸው ወደ ጎዳና አውጥተዋቸዋል። የህጻናቱና ወጣቶቹ ለጎዳና መዳረግ ምክንያቱ የተለያየ ይሁን እንጂ መነሻውና ማጠንጠኛው ግን ያው ድህነት ነው። ተማሪዎቹ የሚገኙት ከመናገሻይቱ ዋና ከተማ አዲስ አበባ አምስት መቶ አስራ አምስት ኪሎ ሜትር ርቀት ላይ በምትገኘው ሐረር ከተማ ነው። አንዳንዶቹ የተወለዱት በዚች ከተማ ነው። አንዳንዶቹ ደግሞ ከተለያየ ቦታ ወደ ከተማዋ የመጡ ናቸው። የተገናኙት ግን ጎዳና ላይ ነው። መብራቱ ታደሰ ከእነዚህ ተማሪዎች አንዱ ነው። በጉራጌ ዞን በቡታጀራ ከተማ የሚገኙ ቤተሰቦቹ በማሳደጊያ እጥረት ምክንያት ሐረር ለሚገኙ ዘመዶቹ ሰጡት። እንደ ልጃቸው ሊያዩኝ ስላልቻሉ ቤቱን ጥዬ ወጣሁ፣ ከዚያም ለጎዳና ተዳረኩ ይላል። ጎዳና ወጥቶ ግን ትምህርቱን አላቋረጠም። ቦቴ በተባለው አካባቢ ለሴተኛ ዳሪዎች ውሃ እየቀዳ በሚያገኘው ገንዘብ መኖር ቀጠለ። እኔ መብራት ታደሰ እባላለሁ። በጎዳና ውስጥ አራት አመት አሳልፌያለሁ። በጎዳና ውስጥ ብዙ ችግሮች አሉ። የማደሪያ ቦታ የለም፣ እንዲህ በቃ ምግብ ምናምን የለም፣ ልብስ እና በቃ ያው እርስ በርስ እየተረዳዳ ነው ምኖረው። እንደ መብራቱ ሁሉ ከህፃንነት ጀምሮ እስከ አፍላው የወጣትነት እድሜ ክልል ውስጥ የሚገኙ ወጣቶች አሉ። ከአንድ ዓመት ተኩል በፊት ግን ተስፋ አለባቸው የተባለ አንድ ወጣት ወደ እነዚህ የጎዳና ላይ ተዳዳሪዎች ተጠጋ። እርሱ በሰባት ዓመት እድሜው ከማያውቀው አባቱ የወለደችው በዚህ ምድር ላይ የሚያውቃት ብቸኛ እናቱ እሱን ለማሳደግ ሌሊት በብርድ ላይ ቆማ ለአልፎ ኢህጂ መኪና ተጓጓዦች የተቆላ ኦቾሎኒ ወይም ሎዝ ስትሸጥ ታማ መሞቷንና ለጎዳና መዳረጉን ቀን ቀን ውሀ እየቀዳና ለሰዎች ቆሻሻ እየደፋ በችግር መማሩን በመጨረሻም ኮሌጅ ገብቶ ተመርቆ ስራ መያዙን ትንሽ ገንዘብ አጠራቅሞ ሊረዳቸው እንደመጣና እነሱም ከጠነከሩ እሱ የደረሰበት እንደሚደርሱ ነገራቸው። ተስፋ ያሰበውን አደረገ። በመጀመሪያው ምዕራፍ ሀረር ከተማ ውስጥ አንዲት ልጅ ማስተማር ጀመረ። ከዋና ስራው በተጨማሪም የተሻለ የኢኮኖሚ አቅም ያላቸው ቤተሰቦችን ልጆቻቸውን በማስጠናት በሚያገኘው ገቢ በጎዳና ላይ ያሉ ልጆችን ለመደገፍ ተነሳ። ሲጀምረው አንድ ጊዜ ብቻ ለመርዳት ነበር። ነገር ግን ጠጋ ብሎ የሁሉንም ታሪክ ሲያዳምጥ እዛው ባሉበት ሆነው ትምህርታቸውን እንዲቀጥሉ ማድረግ ጀመረ። ከሰማንያ ዘጠኙ ተማሪዎች አንዳንዶቹ እናታቸው ወይም እነሱ በሴተኛ ዳሪነት ላይ የተሰማሩ ስለነበሩ በደረሰባቸው ከፍተኛ ችግር ምክንያት ትምህርታቸውን መቀጠል አልቻሉም። አርባዎቹ ተማሪዎች ግን ጠንካራ ሆኑና ወደ መኖሪያ ቤት እስኪገቡ ድረስ ለአንድ አመት ጎዳና ላይ እያደሩ ትምህርታቸውን ቀጠሉ። ባሳለፍነው መስከረም ወር ተስፋ ግለሰብ ድርጅት የመንግስት መስሪያ ቤትን ጨምሮ በሐረር ከተማ ውስጥ ያገኘውን ሁሉ አስተባብሮ ተማሪዎቹን በሁለት ግቢ ውስጥ ተከራይቶ አስገባቸው። ከእነዚህ ውስጥ እድሜያቸው ከስድስት እስከ አስራ ሰባት ዓመት የሆኑ ልጆች ይገኛሉ። መብራቱ ታደሰ የአስራ ሰባት ዓመት ወጣት ነው። አሁን አስረኛ ክፍል ነው። ተስፋ ተቀብሎት ከሌሎቹ ጋር እየተረዳዳ ትምህርቱን መቀጠሉን ይገልጻል። አሁን ከኛ እነሱ እድሜዎች አሉ። ትናንሽ ልጆች አስር ዓመታቸው ነው። እነሱ አሉ በየሆቴሎች ማለት ነው ሁለት ሁለት የሚረዱት አሉ ተስፋም ማለት ነው። እና እነሱን በሚያመጡትና እኛም ደግሞ ከዚህ በፊት የምናወጣበት ጉሌ ምናምን እንደዚህ የተራረፈም ብመቃል ሁለት ሺፍት ነን አሁን ያለ ነው እኛ ደሙስ ማለት ነው። እና አሁን እኛ ጠዋት ከሆነ በከሰዓት ተማሪዎች የተራረፈ አሁን እስከ ምሳ ምናምን የተራረፈም አምስት ሰዓት ላይ ምናምን ያመጣሉ። እኛ ደግሞ ስድስት አከሩ ከክላስ ሲመጣ እሷን ያገኘናትን ቀምሰን፣ ልጆቹም ደግሞ በየሆቴሎች የሚረዱ አሉ ምግብ ማለት ነው። ሰሀን ተሰጥቷቸው ምናምን ማለት ነው እነሱ ያመጡትን ደባልቅና አንድ ላይ እንበላለን ማለት እሱን እንደዛ እያደረግን ነው የምጠቀመው። መብራቱ ኳስ መጫወት በጣም ስለሚወድ ከትምህርቱ ጎን ለጎን በሐረር ከተማ በሚገኝ የእግር ኳስ ቡድን ውስጥ ገብቶ ኳስ ይጫወታል። ይህን ለመቀጠል ትልቁ ችግሩ ትጥቅ መሆኑን ይናገራል። ይህ ጨዋታው ማለት ባጀት የላቸውም መጀመሪያ ሲያስፈርሙ ማለት ነው እንዲህ ገንዘብ እንሰጣቸዋለን ምናምን ብለው ነበር ያስፈርም። አሁን ደግሞ ባጀት ምንም የላቸውም። ያው ትጥቅ ምናምን የለኝም አኪታ ማሊያ ምናምን የለ። ጊዮን ሽባባው በዚህ ግቢ ውስጥ የሚገኝ ሌላ ጎበዝ ተማሪ እንደሆነ ተነግሮናል። አስራ ሰባት አመቱ ነው። ስምንተኛ ክፍል ነው። እናቱን በሞት የተነጠቀው በልጅነቱ ነው። አባቱ ድሬዳዋ ይገኛል ስለተባለ ወደዚያው አቅንቶ ነበር፣ አልተሳካለትም። ወደ ሀረር ከተማ ሄደና ለጎዳና ህይወት ተዳረገ። ብር እየጠጠኛል እንግዲህ ከመጣ በኋላ ዚያርኛ ብዛን የሆነ እግዚአብሔር እንደልብ የሆነ ጥሩ ጥሩ ሰዎች ያጋጥሙኛል። እዚህም የሆነ ሰው ጋር ቁጭዬ ምናምን ነገር ትምህርት መማሩ ላስጠል ነበር እና አንድ አለ እዚህ የሆነ ኮካማ አካባፊ ያለው ሰውዬ ጋኝ ምናምን ነገር ቢያንስ ማታ ጀምር እንደ ቀልድ ዝም ብለህ ከምታምሽ ስትዞር ስራ እንኳን ቀን ሰርተ ከጨረስኩ በኋላ እንደ መደበሪያ ሚዲዮን ተማር ምናምን ነገር እሺ አልኩኝ። ማታ ማታ እንደ ቀልድ እየሄድኩ እማራለሁ። እንደምቀልደውም ሳይሆን አሁን ወጥሬ መማር አይነት ነው። ውጤት ግን እንደዚህ እንደዚህ እያልኩ እንደዚህ እንደዚህ እያልኩ የሆነ አምስት ያ ክፍል ስደርስ የሆነ ትንሽ የትምህርቱን ፍቅር የሆነ የሚመጣልኝም ውጤት የሆነ ሲሪዮስ እየሆንኩ መጣሁ። እዛ ወደ ቀኑ ሙሉ መቀየር ፈለኩ። እሱ ሞራል ሰጠኝ። በጣም የሚገርም ሰው ነው። ስንታየ በጣም የሚገርመኝ ሰው ነው። ለህይወቴ ለውጥ እግዚአብሔር ያስቀመጠልኝ ሰው ነው ይመስለኝ አሁን ላለሁበት ነገር እሱ ምናልባት ወደፊትም እንደምደርስበት ነገር በህይወቴ የማረሰው ሰው ነው እና በሆነ አጋጣሚ ከተስፋ ጋር እንድገናኝ የዚሁ የእንታየው የአሰሪ የሚል በሆነ ምክንያት ተገናኘ። እዛም በኋላ አስተዋወቀችኝ። እግዚአብሔር ይመስገን አሁን ደግሞ እናትና አባት ካላቸው ቁ ሆኖ እየተማርኩ ነው። ጊዮን አሁን በትምህርት ቤቱ የደረጃ ተማሪ ነው። ተስፋና ተማሪዎቹ ደጋግመው የሀረር ከተማን ህዝብ ያመሰግናሉ። በከተማው የሚገኙ የተለያዩ ሆቴሎች ተከፋፍለው ምግብ ይሰጧቸዋል። እናፈራለን በየተራ እናፈራለን። ከሶስት ዳቦ ጋር የበላም ጠዋት እንሄዳለን። ምሳ ሰዓት የተለያዩ ሆቴሎች ተመድበናል። ሆቴል እየሄደን እናመጣለን በየተራ አንድ ሆቴል ላይ ሁለት ሶስት ልጆች አሉ። የተለያዩ ሆቴል ላይ ማለት ነው። ከእኔ ጋር አንድ ልጅ ያለ ሁለት ነን። አሁን ምሳ ሰዓት ላይ እሱ ያመጣል፣ እራት ሰዓት ላይ እኔ ያመጣለን። ከዛ እንዲያልን ተማሪዎቹ ምግብ ካለመብላት ወደ መብላት ከጎዳና ወደ መኖሪያ ቤት ስለገቡ ድምጻቸው ላይ የጥንካሬ መንፈስ ይሰማል። የዛሬን ሳይሆን ወደፊት ስለሚደርሱበትና ስለ መለወጥ ያስባሉ። የሆን ትምህርቱን ሲጨርስ ማሳካት የሚፈልገው ምኞት አለው። እኔ በራሴ የሆነ አሻራ ጥዬ ማለፍ ስለምፈልግ ብዙ ትኩረቴ፣ በጣም ኢንተረስት ያለኝ ፖለቲካ በጣም ደስ ይለኛል። አንዳንድ ነገሮች እንደዚህ ነገር ላይ እንትን አለኝ እና ሂስትሪ ምናምን ነገር ማጥናት በሁለቱ ግቢ ውስጥ ያሉት ተማሪዎች ከትምህርታቸው ውጭ የተለያየ ተሰጦ እንዳላቸው ተስፋ ይናገራል። በአንሳ ክፍል ልቁ አስራ ሰባት አመት ያልቁሽ አስረኛ ክፍል ተማሪ ነው። በአሁኑ አመት ከወንዶቹ ግቢ አንድ ማሴክ ተፈታኛለኝ አንድ ሚኒስትሪ ተፈታኛለኝ። ከሴቶቹ ግቢ ደግሞ አስራ አንደኛ ክፍል ተማሪ ነች። ስሪ ፎር አምፕታ ነው ያለፈችው ወደ አስራ አንድ ማትሪክን ማለት ነው። ተስፋ እንደነገረን የእነዚህ ተማሪዎችን ትምህርት ለማስጨረስ የቻለውን ሁሉ ያደርጋል። ቅር እያወጣ ከምግብ እስከ ጽዳት አገልግሎት እርዳታ ይጠይቃል። ግቢ ውስጥ ያሉትን ተማሪዎች የሚመለከቱ የጎዳና ላይ ልጆች ደግሞ እኛንስ መቼ ነው የምታስገባን? በሚል ጥያቄ ወጥረው ይዙታል። አሁን መሰረት የያዙት ልጆች በተለያየ ምክንያት እንዳይደናቀፉ ሁሌም ደግሞ ከተረጅነት ወጥተው ሰርተው መማር እንዲችሉ ልብስ ማጠቢያ ማሽን እና እንጀራ መጋገሪያ ቢገኝ ተረዳድተው እንዲኖሩ ማድረግ እንደሚቻል ይናገራል። ሁልጊዜ እርዳታ ጠባቂ መሆንም የለበትም። እኔ ሰዎች ምናልባት አንድ ነገር ብቻ ነው ሁሉንም ላስቸገር መፈልገው። ወንዶች ያሉበት ግቢ ላይ ያው ኪራይ ነው የምንከፍለው እዛ ግቢ ላይ የልብስ ማጠቢያ ማሽን ተገዝቶ ለመትከል እቅድ አለኝ። ያ ልብስ ማጠቢያ ማሽን ተገዝቶ ከገባ ልጆቹ የላውንደሪ ስራ መስራት ይችላሉ። ግማሽ ቀን ነው ትምህርት የሚማሩት። ግማሽ ቀን ይማራሉ፣ ግማሽ ቀን ይሰራሉ። የዛ ገቢ የዛ ያሉትን እዛ ግቢ ያሉትን ልጆች ሊሸፍንልን ይችላል። ሆቴሎችም ማናገረኝ ነበር እንጀራ ብንደግር እንደሚረከቡን ነግረውናል። ሴቶቹ ግቢ ላይ ደግሞ የእንጀራ መጋገሪያ፣ የሴት ምጣዶች፣ ምኖችን አሟልተን ይህን ነገር ለማድረግ አስበናል። ስለዚህ ይህን ማቴሪያል ብቻ የሚደግፈኝ ሰው ነው ንፈልገው በየወሩም እንዲረዱም። ልጆቹ ውስጥም የተረጂነት ስሜት እርዳታ የማግኘት ስሜት እንዳይኖር እፈራለሁ። ከችግር አንጻር የምናደርጋለሁ። በአሁኑ ሰዓት ያው እንደዚህ ከጎዳና የመጡ ናቸው። እስቲ እናንተ የሚያቅማችሁ እርዳቸው ሲሉ ያው እየመጡ ይጎበኟቸዋል እና የተለየ ስሜት ሊፈጥርባቸው ይችላል። ልጆቹ ከሌላው የተለየ ነን ብሎ ሊያስቡ ይችላሉ። ነገር ግን ይህንን የምናገኝ ከሆነ ግን አሁን ያልኩሽን አርባ አይደለም ከዛም በላይ ብዙ ጎዳናዎች አሉ ወላጅ አልባ የሆኑ ህጻናት በጣም ህጻናት እድሜያቸው ከአራት አመት እስከ አስራ ሁለት አመት ያሉ እነሱንም ማንሳት እንችላለን። እነዚህ ልጆች እነዚህን አርባ ልጆች ማለትም ሀያ አምስት ወንድና አስራ አምስት ሴቶችን ከተረጅነት ስሜት ለማውጣት ብሎም ደግሞ ከነዚህ ከአርባው በተጨማሪ ሌሎች ሰዎችንም ሰኔ ወር ሲመጣ ትምህርት መጨረሻ ነው እና ሐምሌ ላይ ልጆችን ከጎዳና ላይ እናነሳለን። ሌሎች ተጨማሪዎችን እንደ ዕቅድ ያስቁት ምንድን ነው? ሴቶች ግቢ ሰላሳ ልጆችን መያዝ ይችላል ግቢያቸው። ስለዚህ አስራ አምስት ጨምራለሁ ማለት ነው ሴት ወንዶች ግቢ ላይ ግቢው ሰላሳ አምስት ሰው መያዝ ይችላል። እዛ ላይም ደግሞ አስር ሰው እጨምራለሁ፣ ሀያ አምስት ልጆችን እጨምራለሁ ማለት ነው። ከዚህም የተሻለ ነገር ለመስራት እንደ ዕቅድ ይዤ እየተንቀሳቀስኩት ያለው ነገር አለ። አንደኛ የወንዶቹ ግቢ ላይ የልብስ ማጠቢያ ማሽን በመትከል የላውንደሪ በሬ አገልግሎት ለህብረተሰቡ እየሰጠን ኢንከሞችን መሰብሰብ ከዛ ያ ኢንከም ለልጆቹ ለትምህርታቸውም ለጤናቸውም ለምግባቸውም ለሁሉ ነገራቸው የሚሸፍንላቸው ለማድረግ አስቤ እየተንቀሳቀስኩ ነው። ከዛም በተጨማሪ ሴቶቹ ግቢ ላይ ደግሞ የእንጀራ መጋገሪያ በመክፈት ጋጋሪ ቀጥረን በልጆቹ ሲሆን ጋጋሪ ቀጥረን ልጆቹ በጣም ኪዶች ናቸው። ትምህርት ላይ ፎከስ እንዲያደርጉ ነው ሞር የምፈልገው ከነዛ ህይወት ወጥቶ ማለት ነው። እና ጋጋሪ ቀጥረን የእንጀራዎችን እየጋገረን ለሆቴል ለማስረከብ እቅድ ይዣለሁ። ለነዚህ ነገር ማስፈጸሚያ ለልብስ ማጠቢያ ማሽኑ እስከ ሀምሳ ሺህ ብር ለእንጀራ መጋገሪያውም እስከ ሀምሳ ሺህ ብር ጠቅላላው አንድ መቶ ሺህ ብር ነው። በቀደም ያዝኩት ይህንን ነገር ለማድረግ እየተንቀሳቀስኩኝ ነው። ያለው የኑሮ ሁኔታም ይታወቃል። እዚህ ያለንበት አካባቢ ማህበረሰቡም ያው የራሱን ኑሮውን ለማሻሻል ደፋ ቀና የሚልበት ሁኔታ ላይ ነው ያለው እና ቢሆንም ግን ይህን ነገር ለማሳካት የተንቀሳቀስኩኝ ይገኛሉ። ከዚህ በተጨማሪም ተማሪዎቹ ግቢ ውስጥ በትርፍ ሰዓታቸው የሚያጠኑበት መጽሐፍት፣ እንዲሁም የግል ንጽህና መጠበቂያ ቁሶች ቢያገኙ ብዙ ነገር እንደሚያቃልልላቸው ይገልጻል። ሁሉም ግን በመጨረሻ እስካሁን ለተደረገላቸው ያሉት ነገር አለ። ለሁሉም ነገር ግን ከልብ እናመሰግናለን። በጣም ነው የምንወዳቸው አይደለ? እስቲ አንድ ጊዜ በጣም ነው የምንወዳቸው። እናመሰግናለን። ጽዮን እናመሰግናለን ለዘገባዋ። በነገራችን ላይ ይሄ እጅግ በጣም ቆንጆ የሆነ ዘገባ ሙሉ በዌብሳይታችንና በፌስቡክ ላይ ይገኛል እንድትከታተሉት እንጋብዛለን። የማጠቃለያ ዜና አላሰማችሁ። ምስራቅ አፍሪካ ላይ በደረሰው ድርቅ ምክንያት የአስቸኳይ ጊዜ እርዳታ የሚያስፈልጋቸው ኢትዮጵያውያን ትክክለኛ ቁጥር የሚታወቀው ሰሞኑን ከሚጀመረው ግምገማ በኋላ መሆኑን የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ አስታውቋል። በሌላ በኩል ኢትዮጵያ ውስጥ የተከሰተው ድርቅ ረሃብ ሳያስከትል መቋቋም መቻሉን እየገለጸ ያለው ብሔራዊ የአደጋ ስራ አመራር ኮሚሽን በድርቁ ምክንያት አጣዳፊ እርዳታ የሚያስፈልገው ሰው ቁጥር በሶስት ወራት ጊዜ ውስጥ ከ5.6 ሚሊዮን ወደ 7.8 ሚሊዮን ከፍ ማለቱን ለዚህም 742 ሚሊዮን ዶላር ከለጋሾ ተጫዋቾች እንደሚያስፈልግ አሳውቋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 ና 25 ሜትር ባንዶች በየቀኑ ከሚሶ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና እኔም ሰሎሞን አባተነን ፕሮግራሙን እየመሩልን የቆዩት ልምምድ ላይ ያለው ፋሲል ገበየውና ንጉሡ ታምሬ ናቸው። እንዲሁም በምሽቱ ፕሮግራም ዋና አዘጋጅ አዲሱ አበበና በተቀሩትም ባልደረቦቻችን ስም በዚሁ እንሰናበት። በልካም ነገ ማክሰኞ ታዲያ ከምሽ ሶስት ሰዓት ላይ ነው ቀጠሯችን። አሁን አብራችሁን ስለቆያችሁ ከልብ እያመሰገንን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ተናደረቡ